የአቢና ቤ የአዲሱ ትል ድምፅ የዕለተ ማክሰኞ መስከረም 18 2014 ዓ.ም መሰናዶ ጀመረ። ለምሽቱ ከያዝናቸው መሰናዶዎች መካከል ጥቂቶቹን እናስተዋውቃችሁ። ሰልፍ ዋና አላማ እኛ የህዝባችንን ድምፅ ማሰማት ነው። ምንድና አሁን በትግራይ ላይ ተፈጥሮ ያለው ሁኔታ እናየዋለን። ረሀብ አለ፣ ሰው ሰራሽ ረሀብ አለ፣ የመድሃኒት እጦት አለ። ይሄ ባለበት ሁኔታ እኛ ድምፃችንን እንዴት እናሰማ? ሰልፍ ዋና አላማ በመቶዎች የሚቆጠሩ የመቀሌ ዩኒቨርሲቲ ተማሪዎችና ማህበረሰብ አባላት በትግራይ ክልል የተከሰተው ሰው ሰራሽ ረሃብን ተቃውመው ካደረጉት ሰልፍ ላይ የተወሰደ ድምፅ ነው የሰማችሁት። በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል በትላንትና ሁለት ደግሞ በዋሽንግተን ዲሲ ሰላማዊ ሰልፍ ተካሂዷል። ዋናው የተጠራበት ምክንያት የባይደን አስተዳደር በኢትዮጵያ ላይ የያዘው የተሳሳተ አቋም ነው። ዋናው የተጠራበት ምክንያት የባይደን አስተዳደር በኢትዮጵያ ላይ የያዘው የተሳሳተ አቋም ነው። ዩናይትድ ስቴትስ በተሳሳቱ መረጃዎች ላይ ተመርኩዛ በኢትዮጵያ ላይ ጫና እየፈጠረች ነው ሲሉ የከሰሱ ትውልደ ኢትዮጵያውያን ናቸው ሰልፉን የጠሩት። በዚህ ዙሪያ ዘገባ ይኖረናል። ሙዚቃና ሌሎች ዘገባዎችንም ይዘናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመውና የምሽቱ አቀናባሪ ንጉሱ ታምሬ መርሃ ግብሩን በመምራት አብረናችሁ የምናመሽ ይሆናል። አሁን ሀብታሙ ስዩም አጫጭር ዜናዎችን ይዘው ይጠብቃችኋል። ሰሜን ኮሪያ ሌላ የሚሳይል ሙከራ በዛሬው ሁለት ማድረጓ ታውቋል። ይህ ሙከራ የጎርጎሳውያኑ መስከረም ወር ከገባ ወዲህ ሶስተኛው መሆኑ ነው። ሙከራው የተከናወነው የሰሜን ኮሪያ አምባሳደር በተባበሩት መንግሥታት ጉባኤ ላይ ጎረቤት ሀገር ደቡብ ኮሪያን በጠላትነት ከመፈረጃቸው ጥቂት ደቂቃዎች በፊት ነው። የጃፓን የጦር ባለስልጣናት ሙከራው የባለስቲክ ሚሳይልን እንዳካተተ ተናግረዋል። ደቡብ ኮሪያ የአጭር ርቀት ሚሳይልን እንደተሞከረ መነሻውም መፒያንግ ሪ ከሚባለው የሰሜን ጃጋንግ ግዛት እንደሆነ ተናግራለች። ይህ ስፍራ ሰሜን ኮሪያ በጎርጎሳውያኑ 2017 ዓ ም አህጉር ተሻጋሪ የሚሳይል ሙከራ ያደረገችበትም ነበረ። በጎርጎሳውያኑ 2019 ዓ ም የሚሳኤል ሙከራዎቿን በድጋሚ የጀመረችው ሰሜን ኮሪያ በአንድ ጊዜ ሁለት ሚሳይሎችን በመተኮስ ትታወቃለች። ነጠላው ሙከራ የረጅም ርቀት ሚሳይል መደረጉን አመላካሽ ነው የሚሉ ቢኖሩም ማስረጃ ግን አልተገኘም። የዩናይትድ ስቴትስ የጦር ባለስልጣናት ሀያ ዓመታትን ያስቆጠረው የአፍጋኒስታን ጦርነት ማክተምና የሀገሪቱ ጦር ለቆ የወጣባቸው በትርምስ የተሞሉ የመጨረሻ ሳምንታትን አስመልክቶ ከህዝብ ተወካዮች ፊት ቀርበው ጥያቄ ሊቀርብላቸው እንደሆነ ተሰምተዋል። የሀገሪቱ የመከላከያ ከፍተኛ ባለስልጣናት በሴኔቱ የጦር አገልግሎት ኮሚቴ ፊት ቀርበው በአፍጋኒስታን የጦር እንቅስቃሴ ማብቃቱንና የመጪ ዘመን የሽብርተኝነት እቅዶችን በተመለከተ ማብራሪያ ይሰጣሉ። ፔንታገንን ከአፍጋኒስታን የመውጣቱን ዘመቻ ደግፈው ሲሟገዝ ሰንብተዋል። ዘመቻው ቁጥራቸው 120 ሺህ የሚሆኑ አፍጋኒስታውያንን ሀገራቸው በታሊባን እጅ ውስጥ ከወደቀች በኋላ ወደ ዩናይትድ ስቴትስ የማጓጓዝ እንቅስቃሴንም አካቷል። በአጥፍቶ ጠፊ የቦምብ ጥቃት 13 የዩናይትድ ስቴትስ ጦር አባላትና 169 አፍጋኒስታናውያን ማለቃቸውን ጨምሮ በካቡል ዓለም አቀፍ አውሮፕላን ጣቢያ የታዩ በትርምስ የተሞሉ ቀናት በዘመቻው የመጨረሻ ምዕራፍ ላይ ታይተዋል። እኒህን ክስተቶች ጨምሮ ከፍተኛ ጀኔራሎች ቀድመው ስለተወጠኑ ለቀው የመውጣት እቅዶችና ውሳኔዎች ጥያቄ ይቀርብላችኋል ተብሎ ይጠበቃል። በሊባኖስ ቤይሩት ወደብ ደርሶ የነበረውን ፍንዳታ በመመርመር ላይ የነበሩ መሪ ዳኛ ስራቸውን እንዳቆሙ ተሰምተዋል። ዳኛው ከዚህ ውሳኔ የደረሱት አንድ የቀድሞ ሚኒስትር ከስራቸው ሊወገዱ እንደሚገባ ሀሳባቸውን መስጠታቸውን ተከትሎ ነው። አስቸጋሪ የሆኑ ምርመራ በመምራት ረገድ ሁለተኛ የሆኑት ዳኛ ታሪክ ቢታር የቀድሞውን የደህንነት ኃላፊ ለመጠየቅ ለሰኞ ተይዞ የነበረውን ቀጠሮ ሰርዘዋል። የዳኛው ቢታር ከምርመራው መሸኘት እውን የሚሆን ከሆነ ለምርመራው ትልቅ ክስረት እንደሚሆንም እየተነገረ ነው። በጎርጎዘውያን ነሐሴ 4 በተፈጠረ ፍንዳታ በጥቂቱ 214 ሰዎች እንደሞቱ ተነግረዋል። ዘገባው የአሶሼትድ ፕሬስ ነው። ፌስቡክ አቅዶት የነበረውን ኢንስታግራም ለልጆች የተሰኘ መርሃ ግብር በጊዜያዊነት እንዳቆመ ተሰምተዋል። የውሳኔ የተሰማው መርሃ ግብሩ በልጆች ላይ ጭንቀትና ድብርትን ጨምሮ ጎጂ ውጤቶችን ሊያስከትል እንደሚችል የሚገልጹ አስተያየቶች ማየላቸውን ተከትሎ ነው። የፌስቡክ ሀሳብ ማስታወቂያ የሚያወጣበት ወላጆች የሚቆጣጠሩትና እድሜ የሚመጥን መርሃ ግብር ማዘጋጀት ቢሆንም የዩናይትድ ስቴትስ ሕግ አውጪዎችና ተሟጋች ቡድኖች ግን ለደህንነት ሲባልም ሙሉ በሙሉ እቅዱ እንዲሰረዝ አሳስበዋል። የጋቢና ቪኦኤ የማክሰኞ ምሽት መስከረም 18 2014 ዓ ም መሰናዶው ነው እየተከታተላችሁ ያላችሁት። አብራችሁን ስለሆናችሁ እናመሰግናለን። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በመቶዎች የሚቆጠሩ የመቀሌ ዩኒቨርሲቲ ማህበረሰብ አባላት የእርዳታ ምግብና መድኃኒት እንዲደርሳቸው የጠየቁበትን ሰልፍ ባለፈው ቅዳሜ በትግራይ ክልል በመቀሌ አድርገዋል። ሰልፉ በዋናነት ዓላማው በትግራይ ውስጥ የተከሰተው ሰው ሰራሽ እርሃብ እንዲቆም የሚጠይቅ መሆኑን ጠቅሰው ጥያቄያቸውን እዚያው ለሚገኙ ዓለም አቀፍ ተቋማት ተጠሪዎች በደብዳቤ አስገብተዋል። በመቀሌ የሚገኘው ዘጋቢያችን አለም ፍስሐዬ ተከታትሎታል። ما حدش بلل ምዕዝ በመቀለ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል የድህረ ምረቃ ተማሪዎች አስተባባሪ ነው። ምዕዝ የሰልፉን ዓላማ እንዲህ ይገልጸዋል። የተለያዩ ንጹሐን ሰዎች ተገድለዋል። በሕይወታቸው በቁማቸውም ታስረው ወደ ገደልም ተወርውረዋል፣ ቆስለዋል፣ ታስርማሉ፣ ተሸማቀዋል። ብዙ ብዙ ነገር ነው የደረሰው። በሞራል ላይ ከወሰን፣ በማቴሪያል ላይ ከወሰን። ግን እንግዲህ ያው እንደምታውቀው ጦርነቱ የተጀመረው አንበጣ ላይ በተወረርንበት ወቅት ስለነበረ ገና የነበረውን ቡቋያውን ሃርቨስትን ስናደርግ ነው የተጀመረው ጦርነቱ ግን የተሰበሰበው ራሱ ሃርቨስቱ የገ የገባው ጦር እንዳለ ነው የወረረው ያቃጠለው። የተረፈውም ከውሃና ከአመቀ አፈር ላይ ቀላቅሎ እንግዲህ ያበላሸው። ከዚህ የቀረ ከነበረው እንግዲህ ሰራተኛው ደሞዝ ነበረው እንደምታውቀው እንዳለ በሙሉ በትግራይ ያለ ሰራተኛ ወደ 130 ሺ ሲቪል ሰርቫንት ነበረ እንደ 450 ሺ እንደገና በተለያዩ የግል ድርጅቶችና እንዲሁም መንግስታዊ ባልሆኑ ተቋማት ሲሰራ ነበሩ እንዳለ በሙሉ ይሄ ከስራ ስራ አጥ ሆነዋል፣ ከስራ ውጭ ሆነዋል። ስለዚህ ይህ ሁሉ ማያ የለውም ደሞዝ የለው ማለት ነው። የባንክ ግልጋሎትም የለውም። ከዚህ ባለፈ እንግዲህ አንዴት ድርዴት ና እገዛ ላይ ነው የነበረው። እሱም እንደምታውቀው ከአዲስ አበባ በሚገቡ ላይ የተለያዩ ብሎከጅ አሉ። ስለዚህ ትግራይ በትግራይ ሶስት መሶሳድ ግር ተቀባይ አለችው መሰረታዊ ሸቀጦች መግባት አይችሉም። እንደምታውቀው ነዳጅ የለም፣ መድኒት የለም። ስለዚህ የባንክ ግልጋሎት፣ የስልክ ግልጋሎት፣ በረራም እንዳለ በመሬትም ይሁን በየብስም እንዳለ በሙሉ ይሄ ዝግ ነው። ስለዚህ ይሄ ዓለም ዝም ብለን የምናየው ጉዳይ አይደለም። ከዚህ በላይ የሚመጣ ችግር የለም እና ይሄ ችግር ለዓለም ላይ እኛም ኮንሰርናችን እኛም ግንዛኔባችን ማሳወቅ አለብን ብለን ነው እንግዲህ ዛሬ ሰልፉ ላይ የወጣ ነው እና ለዓለም አቀፍ ተቋማትና እንዲሁም ለዩኤን ድርጅቶች ማሳወቅ ስለነበረብን ነው። በዚህ ሰልፍ ላይ የተቀላቀል ነው አይመት። ሌላኛዋ በሰልፍ ማዕከል ያገኘኋ ዶክተር ካሳ ታደለ ናት። ዶክተር ካሳ በመቀለ ዩኒቨርሲቲ የሀብት እንስሳ መምህርና ተመራማሪ ከመሆኗ በተጨማሪ በዩኒቨርሲቲው የጀንደር ኢንስቲትዩት ዳይሬክተር ናት። ያው የሰልፍ ዋና አላማ እኛ የህዝባችንን ድምፅ ማሰማት ነው። ምንድን አሁን በትግራይ ላይ ተፈጥሮ ያለ ሁኔታ እናየዋለን። ረሀብ አለ፣ ሰው ሰራሽ ረሀብ አለ፣ የመድሃኒት እጦት አለ። ይሄ ባለበት ሁኔታ እኛ ድምጻችንን እንዴት ና? ማሰማ ለዩኤን ኤጀንሲ ሲያሉት ደግሞ ቀጥታዊ የሆነ መፍትሄ እንዲሰጡን ምን እንስራ የሚልና ድምጻችንን ለማሰማት የህብረተሰቡን ድምጽ ለማሰማት ነው የወጣ ነው። በተቻለ መጠን ረሀብ እንዳለ ሰው ሰራሽ የሆነ ረሀብ እንዳለ የመድኃኒት ጦት እንዳለ፣ በዚህ ሁኔታ ደግሞ ልጆች እየሞቱ እንደሆነ ሴቶች እናቶች እየሞቱ እንደሆነ ተናግረናል። ይሄ ደግሞ በጣም በጣም አፋጣኝ የሆነ መፍትሄ እንደሚያስፈልገው፣ ስለዚህ የዩኤን ኤጀንሲዎች ይሁን ኢንተርናሽናል ኮሚኒቲው ኮንሰርን እንዳለው እየገለጸ ነበረ ያለውን ሁኔታ እያወገዘ ነው። እሱም ጥሩ ነው፣ ግን እኛ በቂ አይደለም። ምክንያቱም የሰው ህይወት ነው እየሞተ ያለው በየቀኑ በመቶች የሚቆጠሩ ህጻናት እና እናቶች እየሞቱ ነው። ስለዚህ ለዚህ መፍትሄ የሚያስፈልገው ለምግብ አክሰስ እንዲኖረንና ለመድኃኒት አክሰስ እንዲኖር እንዲያግዙን ነው ያስተላለፍ ነው ማለት ዶክተር ካሳ በዚህ ሰልፍ የሴቶች ተሳትፎ ጥሩ ነበር ትላለች። ምክንያቱም በጦርነት ጊዜ ይበልጥ የምንጎዳው እኛ ሴቶች ነን በማለት እንዴት ትላለች። አንድ የሆነ ጦርነት ወይ ኮንፍሊክት ሲኖር ከምንም በላይ ጥቃቱ የሚበረታው ሴቶችና ህጻናቶች ላይ ጉዳይ ነው። ስለዚህ እኛ መቀለ ዩኒቨርሲቲ ሴቶች፣ እንደ ትግራይ ተወላጅ ሴቶች ደግሞ የጥቃቱ ሰለባ ነን። ስለዚህ በዚህ ሰልፍ ላይ ብታይም በጣም ብዙ የሴቶች ቁጥር ነበር፣ በጣም ጥሩ ድምጻችን ስናሰማ ነበር ብዬ አምናለሁ። የመቀለ ዩኒቨርሲቲ ማህበረሰብ ሰልፈኞች በዓለም አቀፍ የስደተኞች ድርጅት ደብዳቤውን ወደ ቢሮ ያስገቡት ሲሆን የዓለም ምግብ ፕሮግራም ተወካይ በሰልፍ መካከል በመገኘት ደብዳቤያቸውን ተቀብላቸዋል። ዓለም ፍስሀ ለአሜሪካ ሬዲዮ በተመሳሳይ በትላንትና ዕለት በዚህ በዋሽንግተን ዲሲም ሰልፍ ተካሂዷል። ዩናይትድ ስቴትስ በተሳሳቱ መረጃዎች ላይ ተመርኩዛ በኢትዮጵያ ላይ ጫና እየፈጠረች ነው ሲሉ የከሰሱ ትውልድ ኢትዮጵያውያን ናቸው ሰልፉን ያሰናዱት። ሀብታሙ ስዩም ሰልፉን ተከታትሎታል። ቀጥሎ ይቀርባል። ዛሬ በዋሽንግተን ዲሲ አቆጣጠር ከጠዋቱ ሶስት ሰዓት ጀምሮ ትውልድ ኢትዮጵያውያን እና ኤርትራውያን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሰላማዊ ሰልፍ አከናውነዋል። የሰላምና አንድነት ግብረ ኃይል የተሰኘው ተቋም በዋነኝነት እንዳሰናደው የተሰማው ሰልፍ ዋነኛ ዓላማ ምን እንደሆነ ከጠየቅናቸው አስተባባሪዎች መካከል አንዱ አቶ መስፍን አስፈው ናቸው። ዋናው የተጠራበት ምክንያት የባይደን አስተዳደር በኢትዮጵያ ላይ የያዘው የተሳሳተ አቋም ነው። ይሄ ማዕቀብ የሚባለው ከትልቁ ለ27 ዓመት አሸባሪ የነበረው እውሃት የእሱን የሚደግፍ ማዕቀብ ስለሆነ ያንን ለመቃወምና ያን እንደማንቀበል ለማሳየት ነው። እንዲህ ሁለተኛ ደግሞ የባይደን አስተዳደር እኔ አሁን ኢትዮጵያዊ ትውልድ ኢትዮጵያዊ ዜግነት አሜሪካዊ ነው እና በማንኛውም መንገድ ጠንካራ አንድነቷን የጠበቀች ኢትዮጵያ ለአሜሪካ ታስፈልጋታለች። ያንን ግንዛቤ እንዲያረጉና እንደገና ሪኮንሲደር እንዲያረጉ እንደገና እንዲያዩት ነገሩን ለመንገር ነው። አቶ መስፍን ዩናይትድ ስቴትስ አሁን እያሳየች ካለችው እሳቸው ጣልቃ ገብነት ሲሉ ከሚገልጹት አማራጭ ይልቅ በኢትዮጵያ ጉዳይ ቢኖራት ያሉትን ሚና ያስረዳሉ። አሜሪካ መጀመሪያም እንዳልኩት፣ አሜሪካ ትልቅ መጫወት ያለባት የመጀመሪያ የኢትዮጵያ አንድነት ነው አንድነትና ሰላም እንዲመጣ ነው። አንድነቷን የሚያደፈርሰው የህወሓት አስተዳደር ነው፣ ሰላሟን የሚያደፈረሱ ነው። እነሱን መደገፍ የለባትም። ከዛ በኋላ ይሄ የብሔር ምናምን አደረጃጆች እንዲወገዱ ወይም ደግሞ በሌላ አደረጃጀት እንዲመጣ በአንድነት አደረጃጀት እንዲመጣ ድጋፍ ማድረግ አለባት። አሁን ያለው መንግስት ይሄ የብሔር አደረጃጀት አሁን ለዚህ ሁሉ መንስኤው የብሔር አደረጃጀት ነው። ይህንን እንዲለወጥ ድጋፍ ማድረግ አለባት አሜሪካ። ዩናይትድ ስቴትስ በቅርብ ጊዜያት ውስጥ በኢትዮጵያ ላይ እያሳደረች ነው ያሉት ተጽዕኖ በእውነተኛ መረጃዎች ላይ ያልተመሰረተ መሆኑን የጠቀሱት ሌላኛው አስተባባሪ ገነት ንጉሴ በበኩላቸው መሰሉ እንቅስቃሴ እውነታ ነው ያሉትን ለማስረዳት ያለመም እንደሆነ ተናግረዋል። እነሱ ፖሊሲ ኢትዮጵያ ላይ ጫና የሚያደርጉት በእውነቱ ተሮከዝ አይደለም፣ በውሸት ትርክት የተሰማ ነገር ነው። ዊክ ናሀፈገው ከአባቶች ጋር ሆነ እንዲሁም ከስቴት ዲፓርትመንትና ዩስአይዲ ጋር ለሁለት ሰዓት በላይ ስብሰባ አድርገን ነበረ። ሚሉት የነበረው ሁሉ ነገር ቆሞ ኔጎሽሽን ኢሚዲየት መጀመር ያለበት ነው እና ይሄ ቲፒኤልኤፍን ከሞቱበት ከመቃብር ለማውጣት የሚያደርጉት ጣሪ ይመስላል። እኛ ደግሞ እዚህ እውነት ኢትዮጵያ እንደ ሀገር እንድትቀጥል እውነቱን ማስረዳት አለብን። ለስቴት ዲፓርትመንትም፣ ለዩኤስ ጋቨርመንትም ፖሊሲያቸውን እንዲለውጡ ደግሞ ጫና ማድረግ ያለብን ለእኛ የሚመረጡትም ሰዎች ረፕሬዘንታቲቮች፣ ሴኔተሮችን እነሱን ከንብን ስያደረግን እውነቱን እያስረዳን ለስቴት ዲፓርትመንት የፎሪን ፓሊሲ ወደ ኢትዮጵያ ያለውን እንዲለውጡ ለማድረግ ነው የምንሞክር ያለ ነው። በላይነ መኮንን የተባሉ የሰልፉ ተሳታፊ በበኩላቸው በትዕይንተ ሕዝቡ ላይ የመሳተፋቸው ምክንያት በትውልድ ሀገራቸው ኢትዮጵያ ሰላም እንዲሰፍን ያላቸውን ፍላጎት ማሳየት እንደሆነ ተናግረዋል። ሰላም ሰላም፣ አሁንም ሰላም ነው። ሰላም ከሌለ ምንም ነገር ማድረግ አይቻልም። እንኳን ኢትዮጵያ ውስጥ ያሉትና እኛም እዚህ ውጭ ያለነው ተቃጠልን፣ አረርን፣ ሰላም አጣን፣ እንቅልፍ አጣን፣ ጤና አጣን፣ በጣም ተረብሸናል። ስለዚህ የሀገራችን ጉዳይ በጣም በጣም አንገብጋቢና እንደው አስለቃሽ ነው። ይህ ዜና እስከተጠናቀረበት ሰዓት ድረስ ትዕይንተ ሕዝቡ ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሲከውን የነበረ ሲሆን ተሳታፊዎች ወደ ዋይት ሃውስና ወደ ሲኤንኤን የቴሌቪዥን ጣቢያ እንደሚያቀኑ ከአስተባባሪዎች ሰምተናል። ዘጠኝ ወራትን የተሻገረው በሰሜን ኢትዮጵያ ያለው ግጭት ቆሞ ተፋላሚዎች የተኩስ አቁም ስምምነት እንዲያደርጉ ደረሱ የተባሉ የሰብአዊ መብት ጥሰቶች እንዲመረመሩና ና ሰብአዊ ድጋፍ ያለከልካይ እንዲንቀሳቀስ በተደጋጋሚ የጠየቀችው ዩናይትድ ስቴትስ በቅርቡ በተራዘመው ጦርነት ውስጥ እጃቸው ባለ ሰብአዊ ድጋፎችን ባስተጓጉሉና የተኩስ አቁም እንዳይደረስ በሚከለክሉ አካላት ላይ እያነጣጠረ አዲስ ማዕቀብ በፕሬዚደንት ጆ ባይደን አማካኝነት መፈረሙ ይታወሳል። ዩናይትድ ስቴትስ ኢትዮጵያ ውስጥ ላለው ችግር ጦርነት መፍትሄ እንደማ ሰማይሁን ማሳሰቧ አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ዝግጅታችንን በሬዲዮ እንዲሁም ደግሞ በቴሌቪዥን በሬዲዮ ቴሌቪዥን በፌስቡክና በድረ ገጽ ላይ ለምትከታተሉ አድማጭ ተመልካቾቻችን ይህ ዘገባ የተጠናቀረው በትላንትና ውለት እንደሆነ ልናስታውስ እንወዳለን። ጋቢና ቬይ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን ይቀጥላል። ተከታዩን ዘገባ ደግሞ ላስተዋውቃችሁ። በአሁኑ ወቅት በኢትዮጵያ ብቻ ሳይሆን በመላው የአፍሪካ ቀንድ የተለያዩ ክስተቶች እያጋጠሙ ነው። በዚህ ዙሪያ ትንታኔ እንዲሰጡን ዶክተር ሚካኤል ወልደ ማርያምን ጋብዘናቸዋል። ዶክተር ሚካኤል የአህጉራዊ ግንኙነት አሶሺየትድ ፕሮፌሰርና በቦስተን ዩኒቨርሲቲ የአፍሪካ ማዕከል ምርምር ዳይሬክተር ናቸው። አብርሃም ዘርኤ ነው ያነጋገራቸው። ቀጥሎ ይቀርባል። هو للطامة تعطب أفريقيا كند تلقت صفات على بذعك كبابي تبلدك قسنا بره أهوني على بذن أفريقيا إن دال يمكراكرايدن لهم أكبابيقول نبت كل ጥፋትና አለመረጋጋት ገብቷል። የአካባቢው ሀገሮች በ2018 ወይም 19 ተስፋ ተጥሎባቸው የነበረ ቢሆንም ህልም ሆኖን የቀረው አካባቢው ሙሉ ለሙሉ የእርስ በርስ ጦርነት ላይ ከምትገኘው ኢትዮጵያ ጀምሮ ሰሞኑን የከሸፈ መፈንቅለ መንግስት ከተካሄደባትና ገና ያልተረጋጋችው ሱዳን ዲሞክራሲያዊ ለውጥን እየተጠባበቁ የሚገኙት እንደ ኤርትራ፣ ጅቡቲ፣ ሶማሊያ፣ ደቡብ ሱዳንና የመሳሰሉ አገሮች ሁሉም በተበላሸ አቋም ላይ ይገኛሉ። በንጽጽር የተሻለ መረጋጋት የሚታይባት ሶማሌላንድ ብቻ ናት። በተጨማሪም ከውስጣዊ አለመረጋጋት ባሻገር በአገሮች መካከል የሚታየው ውጥረት ወደ ጦርነት ሊያመራ ይችላል የሚባለው የሱዳንና የኢትዮጵያ ድንበር ግጭት አይነት ሌላው አሳሳቢ ጉዳይ ነው። በእርግጥ በግልጽ የወጣ አይደለም እንጂ በብዙ አካባቢ አገሮች ውጥረት እንዳለ ያስታውቃል። የከፋውና ግጭቱን የሚያባብሰው የዓለም ሀገሮችና የየአካባቢው ኃይሎች ተጽዕኖ ቀላል የማይባል ነው። የባህረ ስላጤው ሀገሮች፣ የተባበሩት አረብ ኤሚሬቶች፣ ቱርክ፣ ግብፅ፣ ቻይና፣ ሩሲያ፣ አሜሪካ፣ የአውሮፓ ሀገሮችና ሌሎችም ሁሉም የየራሳቸው ፍላጎት ያላቸው ናቸው እና ይህም ተጨምሮ ባለው ግጭት ላይ ነዳጅ እንደመጨመር ማለት ነው። እንዲህ ያለው ሁኔታ በአካባቢው ያጋጥማል ብለው ገምተው ነበረ። Well, I think, I think one understood. I mean, if we look at the, the transition Ethiopia uh, in Spain, the Sudan, Sudan, Ethiopia. Ethiopia, and Ethiopia, and we have been in the uh, it's, it's increasingly clear, at least in my view, that there really is no uh, military solution to this particular conflict. <inaudible> <inaudible> የውጊያው ተዋናዮች የቅርብና የሩቅ ህልሞቻቸውን አላማ ለማሳካት የጀመሩት ጦርነትን ስንመለከት ለማንም የሚጠቅም አይመስለኝም። ሌሎች በአካባቢው ፍላጎት ያላቸው የውጭ ኃይሎችም ከዚህ ጦርነት የሚያገኙት ጥቅም ያለ አይመስለኝም። በዚህ ጦርነት እጃቸውን ያስገቡ ሁሉም ወገኖች ጥቅማቸውን ማረጋገጥ የሚችሉት በሰላማዊ መንገድ ብቻ ነው። ብዙ የአካባቢውና በአህጉሪቱ ውስጥ ያሉ ኃይሎች ወይንም የዓለማችን ሀያል አገሮች በኢትዮጵያ እየተካሄደ ያለውን ጦርነት ለማስቆም የውይይት ጥሪ እያደረጉ ይገኛሉ። በእነዚህ ቅድመ ሁኔታዎች የሚስማሙ ይመስልዎታል? እሱን ለማስፈጸመስ ምን አይነት ቅድመ ሁኔታ ተቀምጧል? በውጊያና ውትድርና የሚፈታ ግጭት አለመሆኑ በይፋ እየለየ መጥቷል። ጦርነቱ ባለበት ከቀጠለም አደጋው እጅግ የከፋ እንደሚሆን የታወቀ ነው። ሁሉም ተቀናቃኝ ኃይሎችን ግን ወደ ክብ ጠረጴዛ ሊያመጣቸው የሚችል ነገር አለ። አንደኛው በጦርነቱ ምክንያት እየወረደ ያለው መዓት ሲሆን፣ ሌላኛው የአካባቢ ኃይሎችና የዓለማችን ኃይላት የሚወስዱት አቋምና መንገድ ነው። ከዚህ ውጭም የጦርነቱ ሰለባ የሆኑት የኢትዮጵያ ሕዝቦች ውሳኔም ይኖራል። መጨረሻ እንደሌለው ሲያውቁ ሁሉም ደግመው እንዲያስቡበት ይገደዳሉ። ሁሉም ወገኖች ግን ወደ መነጋገር የሚያመጣቸው አንድ ነገር ብቻ ሳይሆን የተለያዩ ነገሮች ያሉ ይመስለኛል። መሬት ላይ ያለው የጦርነቱ ሁኔታ አለ። በጉዳዩ ላይ እጃቸውን ያስገቡ የውጭ ኃይሎችም አሉ። እነሱ ሁሉ መታየት ይኖርባቸዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ማዕቀብን አስመልክቶ ያስተላለፉት ትእዛዝስ በእርሶ እይታ ምን አንድምታ ያለው ይመስሎታል? ስ መጀመሪያ ይህ ትእዛዝ ቀጥሎ ለሚወሰደው ማዕቀብ ነው እንጂ በራሱ ማዕቀብ አለመሆኑን ማስታወስ እፈልጋለሁ። ተግባራዊ የሚሆን ከሆነም አሜሪካ ከኢትዮጵያ እና ከኤርትራ ጋር ያላትን ግንኙነት ይጎዳዋል። አሁን የምናየው አንዳንድ ነገር አለ። በኔ እይታ ግን እንደዚህ ያሉ እርምጃዎች በተቀናቃኝ ኃይሎች ላይ ተጽዕኖ በመፍጠር ለሰላምና ድርድር ፈቃደኞች እንዲሆኑ ለመገፋፋት ይመስለኛል። ይሁን እንጂ ቅድም እንዳልኩት ዋሽንግተን፣ አውሮፓ ወይም ሌሎች የውጭ ኃይሎች ብቻ የሚያደርጉት ነገር ለውጥ አያመጣም። ብዙ ወሳኝ የሆኑ ሌሎች ውስጣዊና ነባራዊ ሁኔታዎችም አሉ። ሀፒና ቬይ ከአሜሪካ ድምፅ ዋሽንግተን ዲሲ ለአድማጭ ተመልካቾቻችን እየቀረበ ይገኛል። አንድ ማሳሰቢያ ሰምተን እንመለስ። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤም ኤስ ዋይ ኤም ኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢ ኤስ 2 ኪው ፒ ኤስ ኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ከነሐሴ ሶስት ጀምሮ በሬዲዮ ቴሌቪዥን ብቅ ብሏል። አሁን ደግሞ ተከታዩን ዘገባ እናስታውቃሱች። በኒውዮርክ ጎዳናዎች ላይ የምንሻገረው ርዕሱ ደግሞ በጭንብል ስር ያለ ፈገግታ ይሰኛል። ዘጋቢያችን አና ኔልሰን በኒውዮርክ ከተማ ውስጥ ያለች አንዲት ፎቶግራፈር ተከታትላለች። ወደ ዘገባው እንሻገር። ላውራ ፋሲች በኒውዮርክ ጎዳናዎች ላይ የተዘዋወረች ፎቶግራፎችን ታነሳለች። ይህን ለምን እያደረገች እንደሆነም በራሷ አንደበት እንዲህ ትተርከዋለች። አሁን ላይ ዝም ብዬ በኒውዮርክ ጎዳናዎች ላይ እወጣና ሰዎች ያደረጓቸውን የአፍና የአፍንጫ መሸፈኛ ጭንብሎች እያየሁ እየመረጥኩ ፎቶ አነሳለሁ። ይሄ በጣም አስደስተኛል። ነገር ግን እንደ እኔ እምነት ፎቶቹን የሚያሳምራቸው የአፍና የአፍንጫ መሸፈኛ ጭንብሉ ሳይሆን ፈገግታቸው ነው። ለምሳሌ ጭንብሎቹ የቀዶ ጥገና ጭንብሎችም ሊሆኑ ይችላሉ የሚያሳምራቸው ከዛ ስር ያለው የሰዎቹ ውድ ፈገግታ ነው። የኮቪድ-19 ወረርሽኝ ኒውዮርክ ከተማ ሲገባ ይመስለኛል ባለፈው አመት መጋቢት አጋማሽ ላይ ሰዎች ጭንብል ማድረግ ጀመሩ። ከዛ በፊት ሰዎች ብዙም አይን ላይን እንደማይተያዩ አስተዋልኩኝ። ነገር ግን ሰዎች ከጭንብላቸው ስር ፈገግታ ሲኖር ያስታውቅ ነበር። አንድ ቀን ይመስለኛል መንገድ ላይ የሄድኩ ከማላውቀው ሰው ጋር ፈገግታ ተለዋወጥኩ። ያኔ ጭንብል አጥልቄ ነበር። ነገር ግን እኔ ፈገግ ማለቴን አውቀው በፈገግታ መለሱልኝ። ፈገግታቸው አይናቸው ውስጥ ይታይ ነበር። I believe that a genuine smile shows in your eyes more than anything else. በዚህ መልኩ ያነሷቸው ፎቶግራፎችም እጅግ በጣም ጥሩ ውጤት ያገኘሁባቸው ናቸው። እንደሚመስለኝ በመቶዎች የሚቆጠሩ ጭንብል የተጠለቀባቸው ፈገግታዎችን ፎቶግራፍ አንስቻለሁ። በአሁኑ ሰዓት የኒውዮርክ ከተማ ነዋሪዎች ፎቶም ሰነድ አለኝ ማለት እችላለሁ። እንደሚመስለኝ ከሆነ ከልብ የሆነ ፈገግታ ከሁሉ የበለጠ አይን ውስጥ ይታያል። እናም አሁን በአሁኑ ሰዓት የተለያዩ ፈገግታዎችን እያሰባሰብኩ ነው። ሁሉም ፎቶግራፎች ውስጥ ያሉትን ቆንጆ ነገሮች ማየት እችላለሁ ደግሞም ፈገግታቸውን ከእኔ ጋር የተጋሩትን ሰዎችንም ላመሰግን እወዳለሁ። ሰላም ጓዶች፣ ጤና ይስጥልኝ። እስቲ ከጭንብላችሁ ስር ቆንጆ ፈገግታ ስጡኝ። አመሰግናለሁ። መልካሙ ይቅጠማችሁ። ደህና ሁኑ። ፎቶግራፎችን ለማንሳት ስወጣ ተገቢውን የኮቪድ-19 ጥንቃቄ ሁሉ አደርጋለሁ። የአፍና የአፍንጫ ጭንብሌን አድርጋለሁ ሁለት ሜትር ርቀት ላይ ቆሜ ለሰዎቹ እጄን በማወዛወዝ ለአውራቸው እንደፈለግኩ ምልክት ከሰጠኋቸው በኋላ ፎቶ ባነሳቸው መልካም ፈቃዳቸው እንደሆነ እጠይቃቸዋለሁ። ብዙዎቹም ኒውዮርክ ውስጥ ቀና የሆነ ኃይል እያመጣሽ ነው ብለው ስለ ፈገግታው ያመሰግኑኛል። ምክንያቱም ፈገግታ ከሰው ወደ ሰው የሚጋባ መልካም ስሜት ስለሆነ ነው። እንደ ፎቶግራፍ ባለሙያ የኒውዮርክ ከተማ የጎዳና ላይ ፎቶዎችን መሰነድም እጅግ አስደሳች ልምድ ነው። ለምሳሌ የብላክ ላይቭስ ማተሬት ወይም የጥቁሮች ሕይወት ዋጋ አለው በሚለው እንቅስቃሴ ወቅት ሰዎች ፈገግ እንዲሉ ስጠይቅ ስሜታቸውን ያሻሽለው ነበር። ፈገግታ እንዴት ሰዎችን እንደሚቀይር መግለጽ ይከብደኛል። አሁን ከማላውቃቸው ሰዎች ጋር የሆነ ቁርኝት ፈጥሬ ያለው እናም ሰዎች በእርግጠኝነት በዚህ ከባድ ወቅት ውስጥም ቢሆኑ ፈገግ ማለታቸውን ይቀጥላሉ ብዬ አምናለሁ። መሸጋገሪያ ሙዚቃው በፊት የሰማ ነው። የአና ኔልሰንን ዘገባ ነበረ። እንግዲህ ኮቪድ 19ን ለመከላከል ተብለው የምናደርጋቸው ጭንብሎች ፈገግታችንን ቢሸፍኑም ጤናችንን እየሰጡን ስለሆነ ግን ማድረግ ይጠበቅብናል። ስቲል ግን አሁንም ቢሆን ይህንን የጭንብሎቻችንን አድርገን ራሳችንን መጠበቅ እንደምንችል ነው የሚያሳየው። ንጉሱ ታምሬ ቀጣይ ወደ ዘፈን ነው የምናመራው ብሎኛል። የቸሊና እና የሄኖክ መሀሪ ሙዚቃ ቀጥሎ ይቀርባል። Yeah, cause So, i only can ሄኖክ መሀሪና ቸሊና ይሄ ቀን ሊመጣ ነው ወይ የተቀያየም ነው እያሉ ያዘሙት እንደምወደዳችሁት ተስፋ እናደርጋለን። ንጉሱ ታምሬ ለሙዚቃ ምርጫው እናመሰግናለን። አድማጭ ተመልካቾቻችን፣ የጋቢናቤ የማክሰኞ ምሽት መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስለቆያችሁ እያመሰገንን በዚሁ ልንሰናበታችሁ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሀሪክ ላይ ለጋቢና ቪዬ እያላችሁ አድርሱን። በነገው ምሽት እንገናኛለን። እዚህ ላይ እንሰናበታለን። ሳስተናግዳቸው ምሾት ነኝ ደናደሩ